of America. Be <laughs> yeah, away. America dreams. Radio Taveno. Asra Andak anatik arut ye United Statesu president tavimrcha. She has more experience. ለፕሬዝደንትነት የሚያበቃቸው በዘመናችን ከማንም ያላነሰ በቂ ተሞክሮ ያካበቱ እጩ ናቸው። እውነቴን ነው ምላችሁ ከባራክም ከቢል ክሊንተንም የበለጠ ቀዳማዊ እመቤት ሚሼል ኦባማ ናቸው። ለክሊንተን በያዙት የምርጫ ዘመቻ ወቅት ከተናገሩት የተወሰደ Just imagine what they'll do, given the chance. አሁን ደግሞ እንደገና ዋይት ሀውስ ሲገቡ ምን ሊሰሩ እንደሚችሉ መገመት ትችላላችሁ። እውነቴን እላችኋለሁ፣ ያለፈው ይበቃናል። በሐቅ እንናገር ከተባለም በክሊንተኖች በቂ ችግር ደርሶብናል። እኚህ ኛው ደግሞ የሪፑብሊካኑ ፓርቲ እጩ ዶናልድ ትራምፕ ናቸው። ሙሉ ዘገባውን በመጽሄቱ ክፍለ ጊዜ እናቀርባለን። በኢትዮጵያ የምርጫ ስርዓትን ማሻሻል ብቻውን የተሻለ የፓርቲዎች ውክልና ሊያመጣ አይችልም ሲሉ አንድ የኢትዮጵያ ፓርላማ የቀድሞ አባል ተናገሩ። የዚህንም ዝርዝር ይዘናል። ለምሽቱ ካሉን ዋና ዋና ዜናዎች ውስጥ የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ኤፍቢአይ በሂለሪ ክሊንተን የግል ኢሜይል ማደራጃ ጉዳይ ምርመራውን እንደገና እንደሚከፍት የምርመራ ቢሮ ኃላፊ በዛሬው ዕለት አስታውቀዋል። በሌላ ዜና ትናንትና የሪፑብሊካን ፓርቲውን እጩ ምክትል ፕሬዚዳንት ማይክ ፔንስን አሳፍሮ የነበረ አውሮፕላን ኒውዮርክ ላጓርዲያ አውሮፕላን ጣቢያ ሊያርፍ ሲል በከባድ ዝናብ ምክንያት ሸርተት ማለቱ ታወቀ። ነገር ግን በሳቸውም ላይ ሆነ በሌሎች ተሳፋሪዎች ላይ የደረሰ ጉዳት የለም። ሌሎችም ዜናዎች አሉ። በወቅታዊ ርዕሶች ላይ የሚያተኩሩ ልዩ ልዩ ዝግጅቶች ለጥያቄው መልስና መጪውን ለመዳሰስ በሚጥረው ተከታታይ ውይይት ይጠብቋቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ አርብ ጥቅምት 18 2009 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና ቆንጂት አየነው ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሳችን ኦድሪየስ ሪገስ አብረናችሁ እስከ አራት ሰዓት ድረስ እንቆያለን። አብራችሁ እንድታመሹ እንጋብዛለን። በቅድሚያ የዕለቱን የዓለም ዜና የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ኤፍቢአይ በዲሞክራቲክ ፓርቲው እጩ ሂለሪ ክሊንተን የግል የኢሜል ማደራጃ ኮምፒውተር አጠቃቀም ጉዳይ ምርመራውን እንደገና እንደሚከፍት የኤፍቢአይ ኃላፊ አስታወቁ። የኤፍቢአይ ዲሬክተር ጄምስ ኮሚ ለዩናይትድ ስቴትስ ምክር ቤት መሪዎች በላኩት ደብዳቤ ከምርመራው ተያያዥነት ያላቸው የሚመስሉ ኢሜሎች መገኘታቸውን ተረድቻለሁ ብለው ኢሜሎቹ ሚስጥራዊ መረጃዎች የያዙ ይሁኑ አይሁኑ ለማወቅና ከምርመራው አንጻር የሚኖራቸውን ቦታ መርማሪዎቻችን ይፈትሻሉ ብለዋል። ምርመራውን ለማጠናቀቅ ምን ያህል ጊዜ እንደሚወስድ ግን ከወዲሁ መተንበይ እንደማይችሉ የኤፍቢአዩ ዲሬክተር ኮሚ አስታውቀዋል። በሌላ ዜና ትናንት ሐሙስ የሪፑብሊካን ፓርቲውን እጩ ፕሬዚደንት ማይክ ፔንስን አሳፍሮ የነበረ አውሮፕላን ኒውዮርክ ላጓርዲያ አውሮፕላን ጣቢያ ሊያርፍ ሲል በነበረው ከባድ ዝናብ ምክንያት ከማረፊያው ተንሸራቷል። ነገር ግን በእጩ ምክትል ፕሬዚደንቱም ሆነ በሌሎቹ ተሳፋሪዎች ላይ የደረሰ ጉዳት የለም። ፔንስ ወዲያውኑ ከአውሮፕላኑ ውጪ ከእሳት አደጋ ተከላካይ ሰራተኞች ጋር ሲጨባበጡ በቴሌቪዥን ታይተዋል። ደቡብ አፍሪቃና ብሩንዲ ከዓለም አቀፍ ወንጀል ፍርድ ቤት ለመውጣት መወሰናቸውን የሚያስታውቅ ደብዳቤ ዛሬ ለተባበሩት መንግስታት ድርጅት ዋና ጸሐፊ ላኩ። ጋምቢያ እልካለሁ ብላለች። በደቡብ አፍሪቃ የፍትህ ማዕከል የዓለም አቀፍ ፍትህ ጠበቃ የሆኑት አንጀላ ሙዱኩቲ እንዲህ አይነቱ ማስፈራራት አዲስ አይደለም ይላሉ። በየአመቱ ልክ በዚህ ጊዜ መንግስታት እንወጣለን እንወጣለን ይላሉ፣ ነገር ግን ፈጽሞ ዳራ አያደርሱትም ያሉት ጠበቃዋ ባለፈው አመት ናሚቢያና ኬንያም በተመሳሳይ በየጊዜው እንዲሁ እንወጣለን ሲሉ እንደነበር ዩጋንዳም ብላ እንደምታውቅ አስታውሰዋል። ነገር ግን አንዳቸውም አልወጡም ነው ያሉት። የደቡብ ሱዳን የየይ ወንዝ አውራጃ ኮሚሽነርና ሌሎች የአካባቢው ባለስልጣናት በዚህ ሳምንት ለቀድሞ የሀገሪቱ ምክትል ፕሬዚደንት ሬክ ማቻር ታማኝ ወደ ሆነው የሱዳን ነጻ አውጪ ንቅናቄ አንጃ መክዳታቸውን የክፍለ ሀገሩ ባለስልጣናት ገለጹ። ቢዳሊ ኮስማስ ዎሪ ኮጆ በቅርብ ሳምንታት ወደ ተቃዋሚው ጎራ የከዱ ሁለተኛው ባለስልጣን መሆናቸው ነው። ባለፈው ወር የወረዳዋ ምክትል አስተዳዳሪ አብርሃም ዋኒ ከድተው ወደ ተቃዋሚው አንጃ መግባታቸው ይታወሳል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን ያለም ዜና ነው። የሶሪያ ሽምቅ ተዋጊ ቡድኖች በአሌፖ ከተማ ላይ መጠነ ሰፊ ጥቃት ከፍተናል ሲሉ አስታወቁ። የጥቃቱ ዓላማ በተከፋፈለችው ከተማ በመንግስት ኃይሎች የተከበቡትን በምስራቁ ክፍል ያሉትን መንደሮች ለማስለቀቅ መሆኑም ታውቋል። የሶሪያ ሰብአዊ መብቶች ቃኝ አካል ባወጣው መግለጫ በዛሬው ዕለት በምዕራብ አሌፖ አማጽያኑ ባደረሱት የአዳፍኔ ጥቃት አስራ አምስት ሲቪሎችን ገድለው ሌሎች አንድ መቶ የሚሆኑ ደግሞ እንዳቆሰሉ ገልጠዋል። ለጊዜው ከዚህ ውጪ ሌላ መረጃ አልተገኘም። ትናንት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሶሪያ ውስጥ በአንድ ትምህርት ቤት ላይ የደረሰውና የሚበዙትም ልጆች የሆኑ ሰላሳ ሰዎች የገደለው የአየር ጥቃት ላይ ምርመራ እንዲከፈት ጠይቀዋል። ከዋና ጸሐፊው ጽህፈት ቤት የወጣው መግለጫ ሆን ተብሎ የተፈጸመ ነው፣ በጦር ወንጀለኝነት መፈረጅም የሚችል ጥቃት ነው ብለዋል። የተባበሩት መንግስታት የትምህርት ልዩ መልእክተኛ የሆኑት የቀድሞ የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን በዚህ በአሌፖ ጥቃት ጦር ወንጀል ምርመራ እንዲከፈት አሳስበዋል። ራሱን የእስልምና መንግስት ነኝ ብሎ የሚጠራው ቡድን አይሲስ ኢራቋ ሞሱል ከተማ የመንግስቱ ኃይሎች ጥቃቱን እያፋፋሙበት ሲመጡ በብዙ አስር ሺዎች የተቆጠሩ ሲቪሎችን ከጥቃት መከላከያ ጋሻ አድርጎ ተጠቅሞባቸዋል ሲሉ ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ተናገረ። የድርጅቱ የሰብአዊ መብቶች ቢሮ ቃል አቀባይ ራቪና ሻምዳሳኒ ጄኔቫ ውስጥ በሰጡት ቃል አይሲል የሚከተለው ሞራለቢስና የፈሪ ስልት ሲቪሉን ሕዝብ አግቶ የተወሰነ ይዞታ ይዞ ለመቆየት እና ጥቃት እንዳያገኘው ለመከላከል ነው ብለዋል። ብዙ አስር ሺህ ሴቶች ወንዶችና ልጆችን እንደ መከላከያ ጋሻ ተጠቅሞባቸዋል ሲሉም አስረድተዋል። በመጨረሻም የተባበሩት መንግስታት ድርጅት አባል አገሮች ኒውክሌር መሳሪያዎችን የሚያግደውን ውሳኔ በከፍተኛ ድምፅ አሳለፉ። ትናንት ሀሙስ የመንግስታቱ ድርጅት የጦር መሳሪያ ቅነሳና የዓለም አቀፍ ደህንነት ኮሚቴ የኒውክሌር ጦር መሳሪያዎችን ህገ ወጥ የሚያደርገው አዲስ ውል ላይ ድርድርን ይካሄድ ጥሪ የሚያቀርበውን ውሳኔ ባለኒውክሌር መሳሪያዎቹ አገሮች ቢቃወሙትም አሳልፈውታል። ውሉ ኒውክሌር መሳሪያዎችን በአንድ ሌሊት የሚያስወግድ አይሆን እንጂ ጠንካራ የሆነ አዲስ ዓለም አቀፍ የህግ መስፈርት በማስቀመጥ እንዲሁም የመሳሪያዎቹ ባለቤቶች ሆኖ መገኘት መገኘት ነውር እንዲሆን በማድረግ መንግስታት ፈጥነው የቅነሳ እርምጃ እንዲወስዱ ያደርጋል ሲሉ ኒውክሌር መሳሪያዎችን አስወጋጅ ዓለም አቀፍ ዘመቻ ስራ አስኪያጅ ቢያትሪዝን ፊን አስረድተዋል። መንግስታቱ መንግስታት ኒውክለር መሳሪያዎቻቸውን እንዲያጥፉ ለማሳመን እጅግ አስቸጋሪ ቢሆንም ውሳኔው ማለፉ ግን ታሪካዊ ነው ነው ያሉት። ኦስትሪያ፣ ብራዚል፣ አየርላንድ፣ ናይጄሪያ፣ ሜክሲኮ እንዲሁም ደቡብ አፍሪካ በትብብር ያቀረቡት አሳሪ ያልሆነው ውሳኔ ለአንድ መቶ ሀያ ሶስት ለሰላሳ ስምንት በሆነ የድምጽ ብልጫ ሲያልፍ አስራ ስድስት ሀገሮች ድምጽ አልሰጡም። ዩናይትድ ስቴትስ፣ እስራኤል፣ ፈረንሳይ፣ ሩሲያና ብሪታንያ ውሳኔውን ተቃውመው ድምጽ ሲሰጡ ተአቅቦ ካደረጉት መካከል ደግሞ ቻይናና፣ ህንድ፣ ፓኪስታን ይገኙበታል። የተባበሩት መንግስታት ድርጅት አባል አገሮች በመጪው ታህሳስ ወር ጠቅላላ ጉባኤ ሲያደርጉ ውሳኔው ድምጽ ይሰጥበታል ተብሏል። አድማጮች ለሰዓቱ የተያዘው የዓለም ዜና ክፍለ ጊዜ በዚሁ አበቃ። ክብራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂት ታየና አሉላ ከበደን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ወደ ዕለቱ አቢር እስከ ማለፋችን በፊት ታዲያ ቆየት ብለው ከሚሰሙት ቅንብሮች አንድ ሁለቱን ለቅምሻ አንበል። መጀመሪያም ለጥያቄው መልስ ከመንግስት መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ ከእንግዲህ ከጉልቤዎቹ ጋር ፊትለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው። መስዋዕትነቱ የሚመጣው አሁን ያለው የሰው የበላይነት ነው ያለው፣ ሰው ሰውን ሲገዛ ነው ያለው። ስለዚህ ይህን የሰው የበላይነት በህግ የበላይነት ለመተካት ልጆቻችንም ወላጆቻችንም በሰላም እንዲኖሩ ለማድረግ የግድ መስዋዕት መክፈል ያስፈልጋል። የመጀመሪያው የዞን ዘጠኝ የኢንተርኔት አምደኛው በፍቃዱ ኃይሉ ሁለተኛው ደግሞ የተቃዋሚው የአረና ትግራይ ፓርቲ አባሉ አብረሃ ደስታ ናቸው። በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። አሁን ከዚህ ካለንበት የፖለቲካ ቀውስ ለመውጣት ኢህአዴግ ኢህአዴግና መንግስት እኛ ሀገር መቼም አንድ ሆነዋል፣ መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት። እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ አንድ ሚሊዮን ጉባኤ ፌዴራል እስከ ቀበሌ ቢካሄድ ምንም የሚመጣ ለውጥ የለም። መንግስት እኮ አገልጋይ ነው። እኔም አነበውንም አላነበውንም የሚያርጥልኝ አካል አይደለም መንግስት እዛ የተቀመጠው እንደው ሌላውን ትተን ሀገሪቱ ባለው በህገ መንግስቱ በሌሎች ህጎች እንኳን የተቀመጠበት ተርም አለ። የቀደመው መስፍን ነጋሽ፣ እርሱን ተከትሎ የሰማችሁት ደግሞ አርጋው አሽኔ ነው። በኢትዮጵያ ለበርካታ ዓመታት በጋዜጠኝነት ሙያ ያገለገሉ ናቸው። የአስቸኳይ ጊዜ አዋጁና አንድምታው፣ የኢትዮጵያ መገናኛ ብዙኃን ምህዳር ድህረ አዋጅ ገጾች ለመዳሰስ የታለመ የጋዜጠኞች ውይይት ነው። በትናንትናው ምሽት ያስተዋወቅ ነው ይህ ፕሮግራም በሁለተኛው አጋማሽ ክፍለ ጊዜ ይጠብቃቸዋል። አሁን ወደ ምሽቱ አብይ ርዕስ እንሻገራለን። በኢትዮጵያ የምርጫ ስርዓት ማሻሻል ብቻውን የተሻለ የፓርቲዎች ውክልና ሊያመጣ እንደማይችል የፓን አፍሪካን ፓርላማ የክብር ምክትል ፕሬዝደንትና የኢትዮጵያ ፓርላማ የቀድሞ አባል ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ዶክተር አሸብር ለአሜሪካ ድምጽ ሲናገሩ በህግ ያልተጻፉ ፖለቲካዊና አስተዳደራዊ ውሳኔዎች እንደ አማራጭ ሊወሰዱ እንደሚችሉ ጠቁመዋል። መንግስት የአስቸኳይ ጊዜ አዋጁን ከማስፈጸሙ ጎን ለጎን የህዝብን ጥያቄዎች ለመመለስና ዘላቂ መፍትሄ ለማምጣት መስራት እንዳለበትም ተናግረዋል። የአራት ቀናት ስብሰባውን ትናንት ያጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ በበኩሉ ህጋዊና ፍትሐዊ ያላቸውን ጥያቄዎች በአጥጋቢ ሁኔታ ለመመለስ እንደሚሰራ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የኢትዮጵያ መንግስት ካቀዳቸው የለውጥ እርምጃዎች አንዱ የምርጫ ስርዓቱን ማሻሻል ነው። ፕሬዝዳንት ዶክተር ሙላቱ ተሾመ ለሁለቱ ምክር ቤቶች ባደረጉት የመክፈቻ ንግግር ይህንኑ ጠቁመዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ከጀርመኗ ቻንስለር አንገላ መርከል ጋር ሰጥተውት በነበረው መግለጫ ተመሳሳይ ሀሳብ አንጸባርቀዋል። እናም የአብላጫ ድምፅ የሚባለው የኢትዮጵያ የምርጫ ስርዓት ተመጣጣኝ ውክልና ወደሚባለው እንደሚቀየር ፓርቲዎችና የዚህ እርምጃ ደጋፊዎች ተስፋ አድርገዋል። አሁን ባለው የአብላጫ ድምፅ የምርጫ ስርዓት መሰረት ወደ ፓርላማ የሚገቡት ከ547 የሀገሪቱ የምርጫ ክልሎች አንደኛ እየሆኑ ያጠናቀቁ 547 ሰዎች ብቻ ናቸው። ተመጣጣኝ የውክልና ስርዓት የሚባለው አሰራር ግን የተለያዩ ፓርቲዎች ባላቸው የመራጭ ሕዝብ ቁጥር መሰረት የሚሰላ የፓርላማ ወንበር እንዲያገኙ እንደሚያደርግ ባለሙያዎች ይናገራሉ። ለአምስት ዓመታት የኢትዮጵያ ፓርላማ አባል ሆኖ ያገለገሉት የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ እንደዚህ አይነት ለውጥ የሚመጣ ከሆነ በጎ ጅምር መሆኑን ይናገራሉ። እርሳቸው እንዳሉት ተመጣጣኝ የውክልና ስርዓት የተለያዩ ፓርቲዎችን ወደ ፓርላማ የመግባት እድል ያሰፈዋል። ይሄም ሆኖ ግን ዶክተር አሸብር እንዳሉት ሌሎች አማራጮችም ከዚህ ጎን ለጎን ሊታዩ ይችላሉ። በተፈለገው ደረጃ ላይገቡ ይችላሉ። ምናልባት ሌላም ደግሞ ተጨማሪ አማራጭ ህግ ላይ ያልተጻፈ ወይም ሊጻፍ የማይችል አስተዳደራዊ የሆነ ፖለቲካዊ የሆነ ውሳኔም ሊኖር ይችላል፣ አንዳንድ ሀገሮች ላይ እንደምናየው የገዢው ፓርቲ ሁኔታውን ያይና አብሶሉት ማጆሪቲ ከያዘ በኋላ አብላጫውን ድምጽ ከያዘ በኋላ በኋላ ሌላው ለምን ለተቃዋሚዎች ለኢንዲፐንደንስ አለቅም ብሎ የሚሄድበትም መንገድ አለ። እንደዚህ አይነቱ ነገርም እንደ አማራጭ ሊወሰድ ይችላሉ። ዶክተር አሸብር እንደሚሉት ተመጣጣኝ የውክልና ስርዓት መዘርጋት ብቻውን የተለያዩ ፓርቲዎች ወደ ፓርላማ መግባት ስለመቻላቸው ዋስትና ላይሆን ይችላል። ይህንን ደግሞ ከአንዳንድ አገራት ተሞክሮዎች መረዳት እንደሚቻል ይናገራሉ። በኢትዮጵያ የምርጫ ስርዓት ላይ ይደረጋል የተባለው ማሻሻያ እንደዚህ የተለያዩ ወገኖችን አስተያየት ቢጋብዝም መንግስት ዘርዘር ያለ መግለጫ አልሰጠበትም። ሰሞኑን ለውጭ ሀገር ጋዜጠኞች በሰጡት መግለጫ ላይ ስለሚጠበቀው ለውጥ የጠየቅኳቸው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ጌታቸው ረዳ አሁን ዝርዝሩን ማወቅ እንደማይቻል ነው የጠቆሙት። በበርካታ ሀገራት ያለው ልምድ ምንድን ነው? ተመጣጣኝ የውክልና ስርዓትና የአብላጫ ድምፅ ስርዓት ድብልቅ የሆነ ስርዓት መጠቀም ይቻላል። በርካታ ያደጉ ዲሞክራሲዎች የሚጠቀሙት የአብላጫ ድምፅ የምርጫ ስርዓት ነው። ወካይ የሆነ ፓርላማ የላቸውም በሚል አንወቅሳቸውም። ዋናው ነገር ልናሳካው የምናስበው ዓላማ ምንድን ነው የሚለው ነው። ስለዚህ በኢትዮጵያ የሚተገበሩት የእነዚህ አማራጮች ድብልቅ ሊሆንም ይችላል። ነገር ግን ቀጣዩ ነገር ምን እንደሆነ አሁን ዝርዝሩን መናገር አንችልም። ቀጣዩ ምንም ይሁን ምን ግን በፓርላማው በጣም የተሻለ የሰዎች ውክልና እንዲኖር ማስቻል አለበት። የኢትዮጵያ መንግስት የምርጫ ስርዓቱን ማሻሻልን ጨምሮ የተለያዩ ለውጦችን ይፋ እያደረገ ያለው በአንዳንድ የአገሪቱ አካባቢዎች ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ ነው። እነዚህ የመፍትሄ እርምጃዎች ደግሞ ተጠናክረው መቀጠል እንዳለባቸው የቀድሞ የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ ይናገራሉ። እንግዲህ መንግስት በሁሉም አቅጣጫ መፍትሄዎችን ወደ ማፈላለጉ እየገባ ያለ ይመስለኛል። አሁን ይህ አስቸኳይ ጊዜ አዋጁ ጊዜያዊ መፍትሄ ሰጥቷል። ጊዜያዊ መፍትሄ ከሰጠ ዘላቂ መፍትሄውን ደግሞ አስቸኳይ ጊዜ አዋጁም እዚያው የስራው አካል ማድረግ ያለበት ነው የሚመስለኝ። የፖለቲካዊ መፍትሄ የግድ ያስፈልገዋል። ይህ የፖለቲካዊ መፍትሄ የተነሱትን ችግሮች በዳሰሰ መልኩ በጣም ጥናት ላይ ተመስርቶ ሰፊ ዝግጅት ተደርጎበት መፍትሄን ማግኘት የግድላል። በአብዛኛው ወጣቶች ናቸው የዚህ የለውጡ አካል የነበሩት። ወጣቶች ደግሞ በአንድ በኩል የስራቱ ተጠቃሚዎች ሆነው በሌላ በኩል ደግሞ ስርዓቱ ተጠቃሚ ያላደረጋቸው። ተጠቃሚ የሆኑት እንዴት ነው? ትምህርት በመማራቸው ከፍተኛ ትምህርት እውቀት በማግኘታቸው ያ ተጠቃሚ አድርጓቸዋል። ከወጡ በኋላ ደግሞ ስራ ያለማግኘታቸው፣ ስራ መፍጠር ያለመቻላቸው ተጎጂ አድርጓቸዋል። በተለይ ደግሞ የብድር አሰጣጡ የመንግስት የብድር አሰጣጥ በተለያየ ጊዜ እኔ ፓርላማ ውስጥ እያለው ተቃውሞ ነበረኝ። ይሄ ቆጥቦ መበደር የምለው ለብዙ ወጣቶች ተጠቃሚ እያደረጋቸው አልነበረም። ለምን ቆጥቦ መበደር ሲሉ ግልጽ ለማድረግ ለአድማጮች፣ ቆጥቦ መበደር ሲባል ማንኛውም ወጣት በአነስተኛና ጥቃቅን ኢንተርፕራይዞች ገብቶ በሚደራጅበት ሰዓት ከመንግስት ብድር የሚወስድ ከሆነ እንደ ኮንዲሽን የተቀመጠው መጀመሪያ ራሱ የራሱን ገንዘብ መቆጠብ አለበት የሚል ፖሊሲ ነበረው ያ ደግሞ እኔ ምክር ቤትም የተናገርኩት እንምና ይሄ በአብዛኛው በተለይ የገጠር ወጣቶችን ተጠቃሚ እያደረገ አይደለም ለምን እነኚህ ወጣቶች ከየት አመጥተው ነው ቀድሞ የሚቆጥቡት እናም መንግስት የአስቸኳይ ጊዜ አዋጁን ከማስፈጸም በተጨማሪ የህዝቡን ጥያቄዎች ለመመለስና ዘላቂ መፍትሄ ለማምጣት መስራት እንዳለበት ዶክተር አሸብር ያምናሉ። እሳት ማጥፋቱ ተገቢ ነው። እሳቱን ምን አመጣው ብሎም መስራት የግድ ይላል። በየክልሉ ያለው ችግር በየክልሉ ያለው የመልካም አስተዳደር የዲሞክራሲ ችግሮችን በሙሉ የስራው አካል ማድረግ አለበት አመራሩ። አሁን በህገ መንግስታችን መሰረት ይህ አስቸኳይ አዋጅ ጊዜ አባት በእያንዳንዱ ክልል ላይ ያለውንም ችግር ለመቅረፍ መፍትሄ ልሰጥ ስለምችል እኔ ጥሩ አጋጣሚ መልካም አጋጣሚ ስለሆነ መልካም አጋጣሚውን ደግሞ ለዘላቂ የሆነ መፍትሄ ማግኛ ና ማስገኛ መስራት አለበት የሚል እምነት አለኝ። ከጥቅምት 14 ቀን እስከ ትናንት ጥቅምት 17 ቀን ስብሰባ ያካሄደው የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ የህብረተሰቡን በተለይም የወጣቱን ጥያቄዎች ለመመለስ እንደሚሰራ አስታውቋል። በአገሪቱ ከመጣው ለውጥ በበቂ ሁኔታ ያልተጠቀሙ የህብረተሰብ ክፍሎች በተለይም የወጣቱ የህብረተሰብ ክፍል እንዳለ ኢህአዴግ በመግለጫው አመልክቷል። የኢህአዴግ ስራ አስፈጻሚ ኮሚቴ ያክሎ እንደጠቆመው የእነዚህ የህብረተሰብ ክፍሎች ጥያቄ ከፖለቲካዊ፣ ከማህበራዊና ኢኮኖሚያዊ ተሳትፎና ተጠቃሚነት ጋር የተያያዘ ነው። እናም እነዚህ የህብረተሰብ ክፍሎች ይሄው ጉድለት እንዲስተካከልላቸው የሚሹና የሚጠይቁ መሆናቸውን ነው ያመለከተው። እነዚህን ህዝባዊና ፍትሓዊ ጥያቄዎች በአጥጋቢ ሁኔታ ለመመለስ መስራት እንዳለበት ከስምምነት ላይ መድረሱንም ኢህአዴግ አስረድቷል። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫ እንዳብራራው ራስን የማጥራት እንቅስቃሴዎች ይቀጥላሉ፣ የሰው ኃይል ምደባ ማስተካከያም ይደረጋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎች አሉን፣ እንደደረሱን እናቀርባለን። አሁን ወደ ተከታዩ ርዕስ እናልፋለን። ከአስር ቀናት በኋላ የዲቪ ሎተሪ ማመልከቻዎች የሚቀበሉበት ወይም የሚገቡበት የመጨረሻ ቀን እንደሚሆን የአዲስ አበባው የዩናይት ስቴትስ ኤምባሲ አስታወቀ። አመልካቾች ቢያንስ የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁ እንዲሆኑ የኤምባሲው ቆንስላ ምክትል ኃላፊ ማይክል ላኪያክ አስታውሰዋል። አመልካቾች ከአጭበርባሪዎች ራሳቸውን እንዲጠብቁም ኃላፊው አሳስበዋል። መለስካቸው አመሀ ተከታዩን ልኳል። የዩናይትድ ስቴትስ መንግስት ከዓለም የተለያዩ ሀገሮች ዜጎች ዳይቨርሲቲ ቪዛ ወይም በአጭር አጠራሩ የዲቪሎተሪን በመጠቀም ወደ ግዛቱ እንዲፈልሱ ማድረግ ከጀመረ አመታት ተቆጥረዋል። በአውሮፓውያን ዘመን አቆጣጠር በ2018 ይህን እድል በመጠቀም ወደ ዩናይትድ ስቴትስ ለመግባት የሚፈልጉ ሰዎች የተለመደውን አይነት የዲቪሎተሪ ማመልከቻ ማስገባት ከጀመሩ ጥቂት ሳምንታት አልፈዋል። ማመልከቻ የማስገቢያ ጊዜው የሚያበቃው በአውሮፓውያን ዘመን አቆጣጠር ኖቬምበር 7 ቀን 2016 ሲሆን በኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 28 ቀን 2009 ዓ ም እንደሚሆን ዛሬ በጉዳዩ ላይ ለቪኦኤ ቃለ ቃለምልልስ የሰጡት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ምክትል ቆንስል ማይክል ላሲክ ገልጸዋል። አመልካቾች የሚያሟለዋቸው መመዘኛዎች እንዳሉም በዝርዝር አስረድተዋል። እናም ከሁለት አንዱን ማሟላት አለባቸው። በትምህርት ደረጃቸው ወይም በሥራ ልምዳቸው መስፈርቱን ማሟላት ይኖርባቸዋል። በትምህርት ደረጃቸው ቢያንስ የሁለተኛ ደረጃ ትምህርታቸውን ያጠናቀቁ መሆናቸውን እንጠብቃለን። የአሥር ሲደመር ሦስት ትምህርት ሥርዓት ከሁለተኛ ደረጃ ትምህርት ጋር አይመጥንም። ቢሆንም ይህን አንቀበልም። የኮሌጅ ወይም ዩኒቨርስቲ ምሩቃን ከሆኑ በጣም ጥሩ ነው። ግን በዝቅተኛ ደረጃ ማሟላት የሚገባቸው የሁለተኛ ደረጃ ትምህርታቸውን ማጠናቀቅ ነው። የትምህርት መመዘኛውን የማያሟሉ ከሆነ ይህን በሥራ ልምድ ሊያካክሱት ይችላሉ። ለዚህም ባለፉት አምስት ዓመታት ውስጥ ተከታታይ የሁለት ዓመት የሥራ ልምድ ማስረጃ መያዝ ይኖርባቸዋል። ማይክል ላዚክ ጨምረው እንዳስጠነቀቁት በዚህ የዲቪድ ድል ለማግኘት በሚደረገው ሂደት አያሌ ሰዎች ሊጨበረበሩ ይችላሉ። ሰዎች የዲቪድ ድል እንደደረሳቸው አንዳንድ አካላት እንደነገሯቸው መረጃ ይደርሰናል ይላሉ ላዚክ። ሰዎችን ልናስጠነቅቃቸው እንፈልጋለን። ለዚህ ድል በምታመለከቱበት ጊዜ ብቸኛ የሆነ ቁጥር ይሰጣችኋል። ያንን ቁጥር በጥንቃቄ መያዝ አለባችሁ። ከሜ 20 ቀን 2016 ወይም ከግንቦት 13 ቀን 209 ዓመተ ምህረት ጀምሮ ያንን ቁጥር ይዛችሁ የዕድላችሁን ሁኔታ ማየት ትችላላችሁ ያሉት ማይክል ላሲክ የዩኤስ መንግስት፣ ለዚህ ክትትል ምንም አይነት ክፍያ እንደማያስከፍል ያብራራሉ። የዩናይትድ ስቴትስ መንግስት እነዚህን ሁኔቶች ለማጣራት ክፍያ አይጠይቅም። ስለሆነም ለዲቪ ዕድል ለመወዳደር ብቃት ያላቸው መሆናቸውን ለማረጋገጥ ክፍያ የሚጠይቅ ኢሜል ወይም ደብዳቤ ከደረሳቸው ጥያቄው የመጣው ከአጭበርባሪዎች ለመሆኑ ብዙ የሚያጠራጥር አይደለም። ለዚህ የዲቪ ማመልከቻ ሂደት አንዳችም ክፍያ አይጠየቅም። እናም ሰው ክፍያ እንደሌለው እንዲያውቅ እንፈልጋለን። ገንዘብ እንዲከፍሉ የሚያታልሏቸው ሰዎች እንዳሉም እንዲያውቁ እንፈልጋለን። የዩናይትድ ስቴትስ መንግስት ከተወሰኑ አገሮች በስተቀር በዓለም ላሉ አገሮች ሁሉ ሃምሳ ሺህ የቪዛ እድሎችን በየአመቱ ያዘጋጃል። ለአንድ አገር የሚደርሰው ከዚህ መካከል ከሰባት በመቶ አይበልጥም። ልጆቻቸውንና ሌሎች ዘመዶቻቸውን ጨምሮ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በየአመቱ ለዲቪ ሎተሪ እንደሚያመለክቱ ያስታወሱት ላሲክ ዘንድሮ ከሁለት እስከ ሶስት ሺህ ኢትዮጵያውያን ወደ ዩኤስ አሜሪካ ይገባሉ ተብሎ እንደሚጠበቅም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላይ ወደሚያተኩር ዘገባ እናልፋለን። የስልጣን ጊዜያቸውን አጠናቅቀው የሚሰናበቱት ፕሬዝደንቱ ባራክ ኦባማ እና ባለቤታቸው ሚሸል ለዲሞክራቲክ ፓርቲው እጩ ሂለሪ ክሊንተን የምርጫ ቅስቀሳ እያደረጉ ናቸው። ትናንት ሐሙስ ሚሼል ኦባማ ሁለቱ እጩ ተወዳዳሪዎች እጅግ በተቀራረበ ልዩነት በሚፎካከሩበት በሰሜን ካሮላይና ከዲሞክራቷ እጩ ጋር ሆነው ቅስቀሳ ላይ ነበሩ። ዶናልድ ትራምፕ እመረጣለሁ ብለው ተስፋ በሚያደርጉበትና ገና ከየትኛውም ወገን ባልሆነው ክፍለ ግዛትን ነበር የምርጫ ዘመቻቸውን ያካሄዱት። የዝላቲካ ሆክን ዘገባ አዲሱ አበበ ያቀርባል። የምረጡኝ ዘመቻው ወደ ፍጻሜ እየተቃረበ በመጣበት በአሁኑ ወቅት ሂለሪ ክሊንተን እየመሩ ቢሆንም በርካታ የሕዝብ አስተያየት መስጫ ሰንጠረዦች እንደሚያሳዩት ዶናልድ ትራምፕን ጉልህ በሆነ ልዩነት አልቀደሟቸውም። ይህም ውጤቱ ገና አለየለትምና ሁለቱም ብርቱ ፉክክር ይጠብቃቸዋል ማለት ነው። ይህን መልእክት ነው ሚሼል ኦባማ ትናንት ሐሙስ ሰሜን ካሮላይና ላይ ያስተላለፉት። ድምጻችንን እንሰጣለን ቶሎ ብለን ነው ምንመርጠው? ዶናልድ ትራምፕ ምርጫው ተጭበርብሯል የሚሉት ህዝቡ ወጥቶ ድምፅ እንዳይሰጥ ለማዳከም ነው ያሉት ሚስስ ኦባማ ድምፅ አለመስጠት ማለት ሂለሪ ምንም እንኳ ብቁ ተወዳዳሪ መሆናቸው ቢታወቅም የማሸነፍ እድላቸውን ማጥበብ ይሆናል ብለዋል። ለፕሬዚደንትነት የሚያበቃቸው በዘመናችን ከማንም ያላነሰ በቂ ተሞክሮ ያካበቱ እጩ ናቸው እውነቴን ነው ምላችሁ። ከባራክም ከቢል ክሊንተንም የበለጠ ሴት ናቸው። ግን ገና በመጀመሪያው ቀን ጠቅላይ አዛዥ ለመሆን ብቃት ያላቸው ሴት። ሚስስ ክሊንተን በበኩላቸው ባደረጉት ንግግር ኢኮኖሚው፣ የኢሚግሬሽን ህጉ፣ የጋብቻ እኩልነት መብት፣ የአካባቢ አየር ንብረትና ትምህርት፣ እነዚህ ሁሉ ወሳኝ ናቸውና የሰሜን ካሮላይና ህዝብ ድምፅ የመስጠት መብቱን እንዲጠቀም ጥሪ አቅርበዋል። በአቅም መጠን የከፍተኛ ትምህርት ክፍያ መስጠትን የተመለከተውን እጣፈንታ የሚለይ ነው። ያ ብቻም አይደለም። አሁንም ባለእዳ የሆናችሁበት የትምህርት ቤት ክፍያም እጣፈንታውን የሚለይ ነው። ስለዚህ ማንም ሰው ኮሌጅ መግባትና መመረቅ አለበት ብላችሁ ካመናችሁ በምርጫው በመሳተፍ ድምጻችሁን መስጠት ይኖርባችኋል። የህዝብ አስተያየት መስጫ ሰንጠረዦች በሂለሪ የተቀደሙ መሆናቸውን ስለ ማሳየታቸው መጥቀስ ያልፈለጉት ዶናልድ ትራምፕም በኦሃዮው የምረጡኝ ዘመቻቸው ህዝቡ እንዲወጣና ድምፅ እንዲሰጥ ማበረታታታቸው አልቀረም። ሬሚንግተን የተባለው የምርምር ተቋም አዲስ ባወጣው የትንበያ ድምፅ ኦሃዮ ውስጥ ሚስተር ትራምፕ ሂለሪን በአራት ነጥብ እየመሩ መሆናቸውን እንዳስታወቀ ገልጠዋል። የሚሲስ ክሊንተንን የሥራ ልምድና የፖለቲካ ተሞክሮ ያጣጣሉት ሚስተር ትራምፕ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ናፍታ ማለትም የሰሜን አሜሪካ ነጻ የንግድ ስምምነት በቀድሞ ፕሬዝዳንት ቢል ክሊንተን መፈረሙንም ነቅፈዋል። አሁን ደግሞ እንደገና ዋይት ሃውስ ሲገቡ ምን ሊሰሩ እንደሚችሉ መገመት ትችላላችሁ። እውነቴን እላችኋለሁ፣ ያለፈው ይበቃናል። በሐቅ እንናገር ከተባለም በክሊንተኖች በቂ ችግር ደርሶብናል። በቢል ክሊንተን ዘመነ ሥልጣን ወደ ሜክሲኮ የተወሰዱትን የሥራ ዕድሎች መልሰን እናመጣቸዋለን በማለት ዶናልድ ትራምፕ ቶሌዶ ኦሃዮ ውስጥ ለተሰበሰበው ሕዝብ ቃላቸውን ሰጥተዋል። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበድና ቆንጂት ታዬንን ሁለተኛውን አጋማሽ የስርጭታችንን እየጀመርን ነው። ለዚህ ክፍል ቀዳሚው ወደሆነው ዝግጅት ይሆናል። አሁን የምንወስዳችሁ ለጥያቄው መልስ ነው። አዘጋጂውና አቅራቢ ትዝታ በላቸው። የዛሬው የጥያቄው መልስ ዝግጅት ሁለት እንግዶችን ጋብዘዋል። እንደወትረው ሁሉ በኢትዮጵያ ወቅታዊ ሁኔታ፣ በአስቸኳይ ጊዜ አዋጁ፣ በፖለቲካው ምህዳርና ሌሎችም ተዛማጅ ጉዳዮች ላይ ከእናንተ ከአድማጮች ለደረሱ ጥያቄዎች ነው መልስ የሚሰጡት። በኢትዮጵያ የእለት ተለት ህይወት ውስጥ ንቁ ተሳትፎ ያላቸው ወጣቶች ናቸው ትለናለች ትዝታ ብላቸው የፕሮግራሙ አዘጋጅ። እንግዶቹ ራሳቸውን ያስተዋውቁና በዛሬም የመጀመሪያ ክፍል ለቅምሻ ያህል የሚቀርብ ነው። ጥያቄዎቻችሁና መልሶቻችሁን እንመለከታለን። ለመንደርደሪያ ያህል ማንነታችሁን ላስተዋውቅ ለአድማጮቻችን። መጀመሪያ በፈቃዱ ኃይሉ ከዞን ዘጠኝ ጦማርያን መስራች አንዱና ገጣሚም ደራሲም ነህ። ችልድረን ኦፍ ዴር ፓረንትስ የሚል ርዕስ ያለው ልብወለድ መጽሐፍም ደርሰሃል። በዚህም ለአፍሪካ ሊትሬቸር ወይም የሥነ ጽሑፍ ሽልማት አሸናፊነት በቅተሃል በኋላም እንግዲህ እንደሚታወቀው እንደ ኤሮፓ አቆጣጠር በሚያዝያ ወር 2014 ዓ ም በጸረ ሽብር ህግ ከሌሎች ባልደረቦች ጋር ተከሰህ ታስረሃል ግንቦት ሰባትም ጋር በመተባበር ነበር የተወነጀላችሁት የሆነ ሆኖ የዛሬ ዓመት ገደማ በ20 ዶላር ዋስ በመክፈል ተለቃሃል አሁንም ቢሆን ክሱ እልባት አላገኘም አይደለም በፈቃዱ ልክ ነው። ልክ ነው። እሺ፣ እንደው ለማስተዋወቅ ያህል ነው። አብረሃ ደስታ፣ በጣም ነው የማመሰግንህ። የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል ነ፣ በኢትዮጵያ መንግስት የሚፈጸም ጭቆናን አጥብቀህ በመቃወም የምትታወቅ የቀድሞ የመቀሌ ዩኒቨርሲቲ የፍልስፍና ትምህርት መምህር ነበርክ። ጮክ ብለ ግፍን በመቃወምም ከሌሎች የተቃዋሚ ፓርቲ አባላት ሐብታሙ አያሌው፣ የሺዋስ አሰፋ፣ ዳንኤል ሽበሺ ጋር ድፍን ሁለት አመት የታሰርክ ነበርክ። አንተም እንዲሁ ከግንቦት ሰባት ሊቀመንበር አቶ አንዳርጋቸው ጽጌ በኢትዮጵያ ጸጥታ ኃይሎች ከየመን መጠለፍ ጋር የተገጣጠመ ነበር የእናንተ ስርአት። አሁን አንተ ተፈታሃል። አሁንም ቢሆን የእናንተም ፍርድ እልባት አላገኘም። አይደለም እንዴ? አሁን ልክ ነው። እና እንግዲህ ሁለታችሁም ገና ወጣቶች ናችሁ፣ ግን በዚህ በወጣት እድሜያችሁ እንደ ቀድሞ የኢትዮጵያ ወጣቶች እንደ ኤውሮፓ አቆጣጠር በስልሳዎቹ ውስጥ እንደነበሩት ለፍትህና ለእኩልነት ለዛ ለዚህ ሳትሉ የምትታገሉ ናችሁ። በዚህ አጋጣሚ ነው የጠራዋችሁና እንድትቀርቡ የፈለግኩት። እንደው መጀመሪያ ወደ አድማጮቻችን ጥያቄ ከማለፋችን በፊት የራሳችሁን አመለካከት ብትገልጹልኝ። እንዲህ አይነቱን መስዋዕትነት ለመክፈል ለምን አስፈለገ? በፈቃዱ እንግዲህ መስዋዕትነቱ የመጣው ራሱ በእጣ ፈንታ ይመስለኛል። እዚህ ሀገር እየተፈጠር ነው ወይም ተወልደን የተገኘ ነው አጋጣሚ እንደሆነ ሁላ ማለት ነው። ወደ ወጥመዱ ዘለን አይደለም የገባ ነው። ነገር ግን ያለው ነባራዊ ሁኔታ አለ፣ የፖለቲካው ሁኔታ እና እኛ ደግሞ እዚህ ነው የምንኖረው። የራሳችንንም እጣ ፈንታ się do matryki do tłust. መሳተፍ እንፈልጋለን። ያ ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ እንግዲህ ከጉልቤዎቹ ጋር ፊት ለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው፣ መስዋዕትነቱ የሚመጣው ። እሺ አመሰግናለሁ። አብርሃ ደስታ መስዋዕት መክፈል ያስፈለገው የሰው ልጅ የተፈጠረው ለነጻነት ነው። በነጻነት መኖር አለበት። ስለዚህ አሁን ያለው ስርዓት ደግሞ ጭቆና አለ። ጭቆናውን ማስወገድ አለብን። ነጻ ሀሳባችንን ለመግለጽ በሰላም ለመኖር። ስለዚህ አሁን ያለው ያው የሰው የበላይነት ነው ያለው። ሰው ሰውን ሲገዛ ነው ያለው። ስለዚህ ይህን የሰው የበላይነት በሕግ የበላይነት ለመተካት ልጆቻችንም ወላጆቻችንም በሰላም እንዲኖሩ ለማድረግ የግድ መስዋዕት መክፈል ያስፈልጋል። ስለዚህ ለራሳችን ስንል ለነፃነታችን ስንል ነው መስዋዕት እየከፈልን ያለ ነው። በጣም አመሰግናለሁ። በጣም ብዙ ጊዜ ሳልወስድ ወደ አድማጮች ጥያቄ ልለፍ። የመጀመሪያው ጥያቄ የምወስደው ወቅታዊ ሁኔታ ስለሆነ አቶ ዳኛቸው ተፈሪ ከካናዳ በኢሜይል በላኩልን ነው። ምን ይላሉ አቶ ዳኛቸው? እንደሚታወቀው በመላው ኢትዮጵያ የአስቸኳይ ጊዜ አዋጅ ታውጆ ህዝቡ በገፍ እየተያዘ ወደ እስር ቤት እየታጎረ እንደሆነ እየሰማን ነው። እናም የአስቸኳይ ጊዜ አዋጁ የትግራይ ክልልን ያካትታል? አያካትትም? ካላካተተ ስለምን ይመስሎታል? ካካተተስ የታሰረ ሰው ተቃዋሚ ያለው ወይ? በአዋጁ ምክንያት በክልሉ ታሰረ የሚባል ዜና ሰምቼ ስለማላውቅ ነው ይላሉ። እስቲ ይሄን መልሱልኝ እና ወደ ቀጣዮቹ ጥያቄዎች እንሂድ። አብረሃ ያ የአስቸኳይ ጊዜ አዋጁ አጠቃላይ በሀገሪቷ ሙሉ ነው። ስለዚህ ትግራይ የሚያጠቃልላል። ነገር ግን ፐስፊክ የሆኑ ነገሮች አሁን አመጽ ያለባቸው ቦታዎች፣ ከፍተኛ የህዝብ ተቃውሞ የሚነሳባቸው ቦታዎች ላይ ትንሽ ጠንከር ይላል እንጂ በትግራይ በተለያዩ አካባቢዎች ድንገተኛ ፍተሻ ይደረጋል፣ ሰው ይታሰራል። ለምሳሌ የእኛ አባል አቶ ዘካርያስ ታስረዋል። ስለዚህ ብዙ ሰዎች የታሰሩ አሉ። ነገር ግን በትግራይ አካባቢ ተቃውሞ ይህን ያህል አመጽ ስለሌለ የኦሮሚያን ያህል የአማራ ክልልን ያህል ትኩረት አልተሰጠውም። በፍቃዱ እዚህ ላይ የምታክለው አለ እንዴ? አዋጁ በተደነገገው መሰረት ትግራይንም እንደሚያካልል ነው የማውቀው። ይሄ የአስቸኳይ ጊዜ አዋጁ ግን ዝርዝሩ ላይ አብርሃ ከተናገረው ውጭ መጀመሪያ የለኝ። አድማጮች በድምጻቸው ደግሞ ካስቀመጡልን አንዱን ጥያቄ ላሰማችሁ። ሰላም የቮይስ ኦፍ አሜሪካ አዳሚዎች እንደምን አላችሁ? የኔ ጥያቄ አሁን ለአቶ አብርሃም ደስታ። አቶ አብርሃም ደስታ ለኢትዮጵያዊነትህ ምንም ጥርጥር የሌለው ያስመሰከርክና ወደፊትም የምትቀጥልበት ጀግና መሆንን እናውቃለን። ሆኖም ግን አሁን ወያኔ ያለውን ችግር እኔ መዘርዘር አያስፈልገኝም። የታወቀ ነው። አጣብቂኝ ውስጥ ገብቶ ወደላ አፋፍ ላይ ቆሞ ሊወርቅ እየተንገዳገደ ነው። በሌላ በኩል ደግሞ የትግራይን ሕዝብ ስም በመጠቀም ብዙ ነገር ዘርፏል። ብዙ ሰው ነፍስ ጠፍቷል። ብዙ ሰው ታስሯል። እና በአሁኑ ሰዓት በዚህ አጣብቂኝ ጊዜ እያለ እሱ አሁን የማምረጫውን ጊዜ ባይሳካለት የማምረጫውን ሁኔታ እያሰበ ነውና ወደ ውጭ ሀገር ብዙም ገንዘብ ሳካ አውጥቶ ስለነበረ ወደዚያ ጥሎት ሊሄድ ነው። በተለይ የትግራይን ህዝብ ከጎንደር፣ ከጎጃም፣ ከወሎ፣ ከቅርብ ካሉት እንዲያው ከኤርትራ ጋር ደም አጋብቶት ከመሄድ በፊት የትግራይ ሕዝብ ይህንን አውቆ ምን ማድረግ አለበት? እናንተስ ምን እንዲደረግ ጥረት ታደርጋላችሁ? የውሃ ላይ ኩበት አድርጎት ሊሄድ ነው። የትግራይ ሕዝብ እንዳይሰማ ተደርጎ ታፍኖ ችግሩን ሳይሰማ ነው ያለው እና የትግራይ ሕዝብ በወያኔ ላይ መነሳት የለበትም ወይ? ምን ታስባላችሁ ነው የኔ ጥያቄ። አመሰግናለሁ። እንግዲህ አቶ አብርሃ ሊወድቅ እየተንገዳገደ ነው የሚለው አመለካከት የአድማጫችን እና የአድማጫችን ብቻ ነው። ይህንን አስረግጠን ወደ መልሱ እንለፍ። አቶ አብርሃም፣ አድማጮች ለቅምሻ ያህል ቀረበ እንጂ ለጥያቄው መልስ አላለቀም። ሰፊ ውይይት ይጠብቃችኋል። በነገው ምሽት ፕሮግራማችን ለበርካታ ጥያቄዎቻችሁ እነኚህ ሁለት እንግዶች የሚሰጡትን መልስ እናቀርባለን። አሁን ወደ ተከታዩ ቅንብር እንለፍ። አፍሪካ ነክርሶች አዘጋጅና አቅራቢ አዳነች ፍሳሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨንቆ ያቀርባል። ኢትዮጵያ የውጭ ኩባንያዎችን ደህንነት ለመጠበቅ ቃል እንደገባች ጋርዲያን ጋዜጣ ዘገበ። አውሮፓ የፍልሰተኞችን ፍልሰት ለመገደብ ገንዘብ መመደቧ ታወቀ፣ የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው ኢትዮጵያ ውስጥ በእርሻዎች ላይ ጥቃቶች ከተፈጸሙ በኋላ የኢትዮጵያ መንግሥት የአውሮፓ ኩባንያዎችን ለመጠበቅ ቃል እንደገባ ጋርዲያን ላይ የወጣ ጽሑፍ ይገልጻል። አፍሪካ ጁስ የተባለው የፍራፍሬ መጭመቂያ የዳጅ ኩባንያ መውደሙን ስራ አስኪያጁ ያንደሪ እንደሰሙ በጣም ነበር የደነገጡት አስርተ ዓመት የፈጀው የሥራ ውጤት በብዙ ቶኖች የሚቆጠር ምርት ብዙ ሚሊዮን ዶላሮች የወጣባቸው መሳሪያዎች በጥቂት ሰዓታት ውስጥ ወደሙ ሲል ዘገባው ያስረዳል አፍሪካ ጁስ ኦሮሚያ ውስጥ በተነሳው ተቃውሞ በቅርቡ ከወደሙት ወደ 24 የሚጠጉ ፋብሪካዎች አንዱ ነው በአሁኑ ወቅት ታዲያ የእሳቸውን አይነት የውጭ እርሻ ንግዶች ችግር ገጥሟቸዋል አደጋውን እንዳመጣጡ ልወጣ ብሎ በሀገሪቱ መቆየት ወይም ደግሞ የመዋለ ንዋይ እድሉን አጥቶ ከሀገሪቱ መውጣት ነው ያለው አማራጭ። የደረሰብንን ጉዳት እያጠናን ነው፣ ከባድ ጉዳት ነው የደረሰብን ብለዋል የአፍሪካ ጁስ ስራ አስኪያጅ። ፋብሪካው ከሰባት ዓመታት በፊት ከተጀመረበት ጊዜ አንስቶ የሰራተኞቹ ብዛት ሁለት ሺ ደርሷል። መላ አመታቱ ሰራተኞች ማንጎንና ሌሎች ፍራፍሬዎችን ለመልቀምና ለመጥመቅ ደፋ ቀና ሲሉ የሚውሉበት ሞቅ ያለ ስራ የሚካሄድበት ቦታ ነበር። አሁን ግን የአስከፊ ትርኢት ተምሳሌት ሆኗል። በረድፍ የቆሙት ትራክተሮች ነደው ከጥቅም ውጭ ሆነዋል። የህንፃዎቹ ግድግዳዎች ጠልመዋል። መሬቱ በደረቁ ጭማቂዎችና በተሰባበሩ ኮምፒውተሮች ተሞልቷል ካለ በኋላ እንዲህ አይነት ነገር ይመጣል ተብሎ የገመተ ሰው የለም ሲሉ የአንደሪ መናገራቸውን ጽሁፉ ጠቅሷል። በኦሮሚያ ለሚካሄዱ ተቃውሞ ዋናው ምክንያት የሆነው የመሬት ባለቤትነት ጉዳይ እንደሆነ ዘገባ አውስቷል። የኢትዮጵያ መንግስት ከ1980ዎቹ ዓመታት አንስቶ በመንደር ማሰባሰብ የሚል መርሃ ግብር አውጥቶ ተበታትነው የሚኖሩ ሰዎችን የተሻለ አገልግሎት በሚያገኙበት ሁኔታ አሰባስቦ የማስፈር ዕቅድ አወጣ። ይህን የሚቃወሙ ሰዎች ግን አላማው የኦሮሞ ቤተሰቦችን ወደ ሌላ ቦታ በጉልበት አዛውሮ መሬታቸውን ለውጭ መዋዕለ ነዋይ ፍሰት ለመሸጥ ነው እንደሚሉ ዘ ጋርዲያን ድረገጽ ላይ የወጣው ዘገባ ያወሳል። የኦሮሞ ተቃዋሚዎች ያቃጠሉት የኢትዮጵያ መንግስትን የሚደግፉት ኩባንያዎችን ነው ሲል ጀዋር መሐመድ መናገሩን ዘገባው ገልጿል። ሁለቱ ኩባንያዎች ግን እነሱ በሚሰሩበት አካባቢ የመሬት ይገባኛል ችግር ስለመኖሩ የሚያውቁት ነገር እንደሌለ ገልጸዋል። ለደረሰው ጥቃት ምክንያት ከመንግስት ግንኙነት ጋር የተያዘ ሳይሆን የመጥፎ አጋጣሚ ጉዳይ ነው ሲሉ ኤፍፊ ሴልክ ኩባንያ ኃላፊ ፍሬንሰን ተናግረዋል። አፍሪካ ጁስ እና በቅርቡ ጥቃት ከተፈጸመባቸው ኩባንያዎች አንዱ ኤፍቪ ሴልክት የተባለው የአትክልት አምራች ኩባንያ ዋናው ዓላማችን የኢትዮጵያን ልማት መርዳት ነው ብለዋል። የዳጅ ኩባንያዎች በሀገሪቱ 7ባሺ የሥራ ዕድል እንደፈጠሩ ተገልጿል። የቦለቄ ምርትን ወደ ውጭ መላክ ከጀመረ ገና ሁለት ሳምንት የሆነው ኩባንያ ኤፍፊ ስልክት ኃላፊ ከአካባቢው ሕብረተሰብ ጋር መልካም ግንኙነት አለን ብለዋል። የአካባቢ ትምህርት ቤቶችን ሲረዳ እንደቆየ አፍሪክ ውስጥ ደግሞ ለሰራተኞቹ በነፃ የሚታከሙበት የጤና ጣቢያ እንዳቋቋመ ተገልጿል። የኢትዮጵያ መንግስት የውጭ ኩባንያዎችን ደህንነት ለመጠበቅ ከፍተኛ ቅድሚያ እንደሚሰጥ ገልጾልናል ሲሉ የዳች የውጭ ንግድና ልማት ሚኒስቴር ቃል አቀባይ ማርጆሌን ባስራ መናገራቸውን ዘገባው ጠቅሷል። አፍሪቃ ጁስ የወደሙትን ንብረቶችን በሚያጸዳበት በአሁኑ ወቅት ደህንነቱን ለመጠበቅ ሲባል በቦታው የጸጥታ ኃይሎች ተመድበዋል ሲል ዘ ጋርዲያን ድረገጽ ላይ የወጣው ዘገባ ጠቁመዋል። አይሪን ኒውስ የተባለው በዓለም ዙሪያ ስላለው የሰብአዊ ሁኔታ ዜናና ትንታኔ የሚያቀርብ ድረገጽ በበኩሉ በኢትዮጵያ ስለተጠለሉ ስደተኞች ሁኔታ ዘግቧል። ኢትዮጵያ ግጭትና ትግል ካለባቸው ሀገሮች ከደቡብ ሱዳን፣ ከኮንጎ፣ ከኡጋንዳ፣ ከሶማሊያ፣ ከኤርትራ፣ ከየመን፣ ከቡሩንዲና ከሌሎችም ሀገሮች የተሰደዱ ስደተኞችን ታስተናግዳለች። በሀገሪቱ የተጠለሉ ስደተኞች ሰባት መቶ ሺህ ሲሆኑ ከመላ አፍሪካ የበዙ ናቸው። በህዳር ወር መጀመሪያ ላይ ብቻ ሰላሳ አንድ ሺህ የሚሆኑ ደቡብ ሱዳናውያን በሀገራቸው ካለው ቀውስ ሸሽተው ኢትዮጵያ ገብተዋል ይላል ዘገባው። ኢትዮጵያ ወሳኝ ስደተኞች መዳረሻ ብቻ ሳትሆን ፍልሰተኞች የሚወጡባትና የሚተላለፉባትም ጭምር ነች። በሀገሪቱ የስራ ዕድል የጠበበ በመሆኑ ኢትዮጵያውያን ወጣቶች ስራ ፍለጋ በየመን በኩል ወደ መካከለኛው ምስራቅ ያመራሉ ወይም ደግሞ ደቡብ አፍሪካ ይሄዳሉ። በሀገሪቱ የስራ ዕድል መጥበብ ምክንያት ስደተኞች የመጠለያ ዕድል ቢያገኙም ስራ መስራት አይችሉም ማለት ነው። ይህን ችግር ለመፍታትም የብሪታንያ መንግስት፣ የአውሮፓ ህብረትና የዓለም ባንክ 500 ሚሊዮን ዶላር በመመደብ እቅድ ማውጣታቸውን ዘገባው ጠቅሷል። በሽርክና በሚሰራው ማዕቀፍ እቅድ መሰረት ኢትዮጵያ ውስጥ የ100 ሺህ የሥራ ዕድል የሚፈጥሩ ሁለት የኢንዱስትሪ ፓርኮች ወይም አካባቢዎች ይገነባሉ። ከእነዚህ የሥራ ቦታዎችም 30 ሺህ የሚሆኑት ለስደተኞች የተመደቡ ይሆናሉ። ለፍልሰቱ መሰረት የሆነውን ችግር በመፍታት የፍልሰትን መጠን ለመገደብ የተቀየሰ ዓላማ ነው ሲል አይርን ኒውስ ላይ የወጣው ዘገባ አውስቷል። ይኸው የሥራ ፈጠራ እቅድ በኒጀር፣ ናይጀሪያ፣ ሴኔጋልና ማሊም የሚደረግ የሙከራ ፕሮግራም ነው። ባለፈው መስከረም ወር ኒውዮርክ ከተማ ውስጥ ስለ ስደተኞች ጉባኤ በተደረገበት ወቅት ስደተኞችን ለሚቀበሉት ሀገሮች ለዜጎቻቸውና ለስደተኞቹ ሥራ መፍጠሩ የጋራ ጥቅም ያለው መፍትሄ ይሆናል ሲሉ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ መናገራቸውን ዘገባ ውስቷል። ስደተኞቹ አልፎ አልፎ ስራ ተቀጥሮ ሲሰሩ የሀገሪቱ ባለሥልጣኖች እንዳላዩ ቢያልፏቸውም በሀገሪቱ ሕግ መሰረት መስራት አይቻልም። አንድ የ35 ዓመት ዕድሜ የኮንጎ ተወላጅ ስደተኛ ታዲያ እዚህ ነጻ እስር ቤት ነው። እዚህ የመቆየት ነጻነት አለን። ሆኖም የመጻኢ ዕድል ተስፋ የለንም ሲል ገልጾታል፣ ይላል ዘገባው። ሰባት የኢንዱስትሪ ፓርኮች በእያንዳንዳቸው 250 ሚሊዮን ዶላር ወጪ በመገንባት ላይ ናቸው። አንደኛው ፓርክ በሐዋሳ አካባቢ ስራ ጀምሯል። ይሁንና ሁለቱ ፓርኮች መቼ እንደሚጠናቀቁ አልታወቀም። ለስደተኞች በተመደበው የስራ ዕድል ተጠቃሚ ለመሆን ስደተኞቹ እንዴት እንደሚመረጡም እንደማይታወቅ ጽሑፉ ያወሳል። በተጨማሪም ይላል ጽሑፉ ሰላምና መረጋጋት የሰፈነባት ተብላ ካለፈው አስርተ ዓመት ወዲህ በአስር ቢሊዮኖች የሚገመቱ የመዋለ ንዋይ ፍሰቶች ስታስተናግድ የቆየችው ሀገር አሁን የማያስተማመን ሁኔታ እየታየባት ነው ሲል በዓለም ዙሪያ ስላለው የሰብአዊ ሁኔታ ዜናና ትንታኔ የሚያቀርብ ድረገጽ አስገንዝበዋል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየነው። የመጨረሻው ዝግጅታችን የመጨረሻዎቹ ሁለት ዝግጅቶች ውስጥ አንዱ ነው። ውይይት የአስቸኳይ ጊዜ አዋጁና አንድምታው የኢትዮጵያ መገናኛ ብዙሀን ምህዳር የአስቸኳይ ጊዜ አዋጁና ና አንድምታው የኢትዮጵያ መገናኛ ብዙሀን ምህዳር ድህረ አዋጅ ገጾቹን ለመዳሰስ የታለመ የጋዜጠኞች ውይይት ሁለተኛ ክፍል ነው። በቀደመው ክፍል ውይይት ተሳታፊዎቹ የዚህ ህግ አላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ ማዋል አይመስለኝም፣ ዋና አላማው ይልቁንስ የስነ ልቡና ጫና ማሳደር ነው ሲሉ አንደኛው ተወያይ ይከሳሉ መሬት ላይ ያለውን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ እያወቁ እንዳላወቁ የመሆን ነገር ነው የነበረው። ወደ መፍትሄዎቹ እንኳ መንገድ እንዳንጀምር ከዚህ መሰረታዊ ስህተት ይነሳል በሚል ይተቻል። ሁለተኛው ተወያዮቹ መስፍን ነጋሽና አርጋዋሽኔ ናቸው። በኢትዮጵያ ለበርካታ አመታት በጋዜጠኝነት ሙያ የሰሩ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ውይይት እልባት ካደረገበት ይነሳል። መስፍን፣ ስጋት አለኝ ብለሃል። ወደ አርጋው ከመሻገሬ በፊት ቀደም ብለህ አንድ ነገር ጠቆም አድርገሃል። ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመጹ ወቅት ፍንጮች ነበሩ። በቀጥታ የአሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር፣ ወዴት ሊሄድ እንደሚችል ብለሃል። የትኞቹ ናቸው እነኛ ፍንጮች? አው፣ ለምሳሌ ኦሮሚያ ውስጥ የሚካሄደውን እንቅስቃሴ ካየን ያ እንቅስቃሴ መጀመሪያ የተነሳው ግንጭ መሰለኝ ካልተሳሳትኩ፣ የኤሌመንተሪና የሀይ ስኩል ተማሪዎች ናቸው። እነዚህ ልጆች ህጻናት ናቸው። እውነት ለመናገር የተለየ የፖለቲካ ግብ ኖሯቸው የሚንቀሳቀሱ አይደሉም። ግን የአካባቢያቸው መሬት በግፍ ሲወሰድ እያዩ ተቃውሟቸውን ገለጹ። ለእነዚህ ልጆች የተሰጠው መልስ የመንግስትን የጥያቄ ማስተናገጃ ምንድን ነው የአመለካከት ማዕቀስ ያሳይሃል። ቁጭ ብሎ ሄዶ ከአካባቢው ሰዎች ጋራ ከሀገር ሽማግሌዎች፣ ከፖለቲካ ተወካዮቻቸው ጋራ እንደ መወያየትና እንደ መፍታት እነዚህን ልጆች እያባረሩ ማሰርና መደብደብ እና መግደል ነው የተያዘው። ከዛ በሁሉም የኦሮሚያ ክልሎች የቀጠለው ያ ነው፣ ብዙ ሰዎችን ማሰር፣ በአንድ አካባቢ፣ በአንድ ትንሽ መንደር በመቶ የሚቆጠሩ ሰዎችን ማሰር። በማህበራዊ ድረገጾች እናይ የነበረው ቪኦኤም ሌሎችም ሚዲያዎች ሲዘግቡ የነበረው ግድያው፣ እስሩ ሁሉ በጣም የተስፋፋ ነበረ። እሱ የፈጠረው ስጋት በአማራ ክልል እንቅስቃሴዎች ሲጀመሩ፣ እንቅስቃሴዎች ውስጥ ያሉ ሰዎች ኦሮሚያ ካለው የተለየ ስትራቴጂ መከተል እንዳለባቸው አስበው የመጡ ይመስለኛል። ምክንያቱም ዞሮ ዞሮ በሰላማዊ ሰልፍ ዝም ብለን የምንወጣ ከሆነ እንሞክራለን፣ ግን የመንግስት መልስ ምን ሊሆን እንደሚችል መገመት አያዳግተንም ብለው የጀመሩ ይመስለኛል። አማራ ክልል እንቅስቃሴው ከተጀመረ በኋላ እና ብዙ ማሳያዎች አሉ። ኢቨን በኦሮሚያ የነበረው የእንቅስቃሴ ከመጀመሩም በፊት የተቃዋሚ ፓርቲዎች ላለፉት ሀያ አምስት አመታት እንደዛ መሰቃየት አመራሮቻቸው ይታሰራሉ፣ ይፈታሉ፣ ይታሰራሉ፣ ይፈታሉ፣ ይሰደዳሉ፣ ከስራ ይባረራሉ። ይሄ ሁሉ የኢህአዴግን የተቃውሞ እንቅስቃሴዎችን የሚይዝበትን መንገድ ያሳይሃል። አባቱ ከመግረፍና ከመደብደብ ውጪ ምንም ሌላ ልጁን የሚይዝበት መንገድ እንደሌለው የሚያውቅ ልጅ እኮ ራሱን ያዘጋጃል። ለዛ ምንም ምርጫ የለውም። አባቱ በውይይት ችግሮችን እንደማይፈታ የሚያውቅ ልጅ በሂደት የራሱን መንገዶች ያዳብራል። ወይ ከአባቱ ጋር አንድ ክፍል እንዳይቀመጥ ሁኔታዎችን ሁሉ ያመቻቻል። አባቱ ከተኛ በኋላ ቤት ይገባል። አለበለዚያ ደግሞ ጅም እየሄደ ጡንቻውን ማዳበር አለበት። ያፍረጥማል። ምንም ሌላ ምርጫ የለውም እና አያያዙ ከበፊትም ጀምሮ ግልጽ ነበረ። አሁን ለምሳሌ የአዲስ አበባ ማስተር ፕላን ነበር፣ አንደኛው ጥያቄ። እንግዲህ የኦሮሚያው እንቅስቃሴ ሲጀመር፣ እሱ ወዲያው ማስተር ፕላኑን አንስተናል ተባለ። ግን ኦሮሞ ወገኖቻችን ያንን መልስ አምነው ተቀብለውታል? አላመኑትም እኮ። ምክንያቱም በሬዲዮ ነው የተነገራቸው። መሬት ሲያጡ ቤታቸው በአካል ነው የሚያጡት። መሬት ሊያሳጣቸው የተዘጋጀው አዋጅ ሲነሳ ግን ለነሱ አልተነገራቸው። እንደ ማንኛውም ሰው ነው በሚዲያ የሰሙት መሬታቸውን ሲነጥቋቸው የነበሩት ሰዎች ናቸው፣ ራሳቸው ናቸው በቃ አዋጁን ትተነዋል ግዴላችሁም ያሏቸው፣ ለምን ያምኗቸዋል? ለህዝቡ እኮ ክብር ተሰጥቶ ሄዶ በደንብ አልተነገረው። እርምጃው ተወስዶ እንኳን ከሆነ አመኔታን በሚያሳድር ተቀባይነትን በሚያመጣ መንገድ አይደለም የተያዘው ነው የምትለን አይደለም፣ አይደለም። እኔ እንደውም አንዱ በጣም ትልቁ ችግርና አሁን ከዚህ ቁልፍ ካለንበት የፖለቲካ ቀውስ ለመውጣት ኢህአዴግ ያው ኢህአዴግና መንግስት እኛ ሀገር መቼም አንድ ሆነዋል፣ መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት። እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ አንድ ሚሊዮን ጉባኤ ከፌዴራል እስከ ቀበሌ ቢካሄድ ምንም የሚመጣ ለውጥ የለም። ምክንያቱም እየተሰበሰቡ ካድሬዎች የሚሉትን ማዳመጥ ወይም ለተወሰኑ ሰዎች ብሶታቸው እንዲናገሩ መፍቀድ ላለፉት ሁለት አስርት ዓመታት ያየው ነው። ሰው ለውጥ አልመጣም ብሎ ነው። ያ እና ሪሊ ኢህአዴግ ጉዳዮችን የሚይዝበትን መንገድ ካልቀየረ ምናልባት አሁን ማድረግ ይችላል የምንለውን ነገር ሁሉ ሊያደርግ ማይችልበት ጊዜ ሊመጣ እንደሚችል ይሰማኛል። ለሚቀርቡ ለተነሱ የህዝብ ጥያቄዎች ተጨባጭና ተግባራዊ የመፍትሄ እርምጃዎች በመውሰድ አመኔታን መፍጠር ሁነኛ መንገድ ነው ብለሃል መስፍን አርጋው ይሄ ውይይት የሚቀጥል ነው። የመገናኛ ብዙኃንን እናንሳ እንጂ ተዛምደው የሚነሱ ሌሎች ጉዳዮችን መነካካቱ አልቀረም። ቅድም በአዋጁ አንቀጽ የተጠቀሰ ከተከለከሉ ነገሮች ውስጥ የተነሳው ማየትና መስማትን መከልከል ነው የሚለው። ቀደም ብዬ እንዳልኩት ምናልባትም የመጨረሻው ሊከለከል የማይችል ነገር ነው የተከለከለው ያ ሰው የተፈጥሮ ስሜቶችን ክፍት ከማድረግ ውጭ በቀጥታ ምንም ማድረግ የሌለበትን ነው የተከለከለው። እና እንዴት ነው መከልከል መፍትሄ ሊሆን የሚችለው ምን መሆንስ ይችል ነበረ? በበኩልህ የምታክለው ካለ የመጨረሻ እናድርግ። አዎ ያው መከልከል እንግዲህ በስልጣን ላይ ያለው መንግስት ዋና አባዜ ነው። ብዙ ነገሮች ናቸው የተከለከሉት ባለፉት አመታት እና አሁን ማየትና መስማት፣ እነዚህ የተወሰኑ የተጠቀሱ የመገናኛ ብዙሀን እንደውም አጋጣሚ ሆኖ በስም ከተጠቀሱት የመገናኛ ብዙሀን ውጪ ሌሎችም የሚል ቃል አይቻለሁ። እነማን እንደሆኑ ያልተነገረ አለ ሌሎችም። ስለዚህ ማንኛውም ሚዲያ እየተከታተለ ያለ ሰው ወይም ከዌብሳይት ላይ የሆነ ነገር ዳውንሎድ እያደረገ ያለ ሰው ሁሉ እንደው አይቻልም ነው ይሄ። ባለዋቂነትም አለበት እንደው በጣም ብዙ እፍረት የተቀላቀለበት ነው። እና ግራ የገባቸው እንደሆነ የሚያሳይ ነው። ለእኔ የሚቻል አይደለም እንደውም ለኢሳትና ለኦሮሞ ሚዲያ ኔትወርክ ትልቅ ማስታወቂያም እንደሰሩላቸው በያገኘው አጋጣሚ ሁሉ እድሉ ያለው ተማሙቶ ለመከታተል የሚፈልገው እነዚህ ሚዲያዎች ሁሉ ሊሆን ይችላል። ምክንያቱም የመከልከሉ ውጤት ይሄ ነው የሚሆነ። ከዛ ባሻገር ክልከላ ነገሩን የሚያባብስ ነው፣ ወደ አደገኛ መንገድም የሚወስድ ነው። በአንድ በኩል በዚህ ጊዜ ነገሮችን የምታናፈስበት ሀገሪቱ አሁን አደባባይ ወጥተን የምንናገራቸውም የማንናገራቸውም ብዙ ፈተናዎች አሉባት። አሁን በዚህ ሰዓት በዚህ ሰዓት የመገናኛ ብዙኃን በጣም ወሳኝ ሚና ሊጫወቱ የሚችሉበት አስፈላጊ የሆኑበት የተለያዩ ሀሳቦች ወደ ገበያው ወጥተው እንዲህ የሚደመጡበት የባላንጣህም ሀሳብ የባላንጣህን ሀሳብ በሌላ የተሻለ ሀሳብ ስታሸንፈው ወደ ተሻለ መፍትሄ የሚኬድበት ነው እና ይሄ አልሆነም። በኢትዮጵያ እንዳይሆንም ያው የኢህአዴግ ባህሪ አይፈቅድም ሚዲያን እንደ ጠላት እንግዲህ ከተራው የኢህአዴግ ካድሬ እስከ ከፍተኛው ባለስልጣን ድረስ ሚዲያ የሚባል ከኢህአዴግ ከሚቆጣጠራቸውና እንደፈለገ ከሚያደርጋቸው ሚዲያዎች ውጭ ያለ ሚዲያ በሙሉ ጠላት ነው ተብሎ በአይዶሎጂካል በፖለቲካ ፕሮግራማቸው ላለፉት በርካታ ዓመታት ሲነገራቸው ስለቆየ ይህንን ትክክል እንደሆነ ሀሳብ አድርገው የሚወስዱበት ደረጃ ድረስ ደርሷል። ስለዚህም ይህም መስማት አይችልም፣ ይህንም መከታተል አይቻልም የሚለው የሚመነጨው ከዛ ከዛ አስተሳሰባቸው ግን ይቻላል አይመስለኝም። እንደውም ሀገሪቱን ፈለጠ ወደ ሌላ አዲስ ጨለማ ዘመን ነው የሚወስዳት። በአንደኛው ክፍለ ዘመን ይሄን አትስሙ፣ ይሄን አታድርጉ። እኔ እንደው እንደ ምሳሌ በቀጥታ ላይ ገናኝ ይችላል። የአሜሪካ ዋና አብይ ጠላት የሆነው አሸባሪ ቡድን አልቃይዳ በየወሩ መጽሔት ያሳትማል። የመጽሔቱን ስም አልጠራውም፣ ግን ይሁንና መጽሔቱን ሰዎች እየወሰዱ እንደሚያነቡ ይህንን በማንበባቸው ግን ማንም እንደሚሆ እንደማይጠይቃቸው አውቃለሁ። እና ይሄ የሚፈቀድበት ዓለም አለ። የአሜሪካ መንግስት ከአልቃይዳ ጋር ወዳይ ስሆና የታወቀ አሸባሪ ወገን ለጥፋት የሚያሰራጨው ነገር እንኳን የሰዎችን መብት በመገደብ ሳይሆን ሰዎች አውቀው በራሳቸው ምርጫ እንዲተዉ ወይም እንዲያነቡ ወይም አውቀው ደግሞ ትክክለኛውን ነገር እንዲከተሉ የሚፈቀድበት መሆኑን ነው የምታስታውሰን። መንግስት እኮ አገልጋይ ነው። መንግስት እኔም አነበውንም አላነበውንም የሚመርጥልኝ አካል አይደለም። መንግስት እዛ የተቀመጠው ተርም አለው። በቃ እንደው ሌላውን ትተን ሀገሪቱ ውስጥ ባለው በህገ መንግስቱ በሌሎች ህጎች እንኳን ባለው መንግስት የተቀመጠበት ተርም አለ። እዛ ዘመከዛ መውጣት የለበትም። ከዛ ደንብና ስርዓት ወጥቶ እኔም የማደርገውን የሰዎች ደግሞ ኢንዲቪጁዋል መብት አለ። ኢትዮጵያ ያው አንዱ ትልቁ ኮንፊዥን ይሄ በቡድንና በግለሰብ መብት መካከል ያለው የሚዛን መታጣት ነው እና የግለሰብ መብት የላቀ መብት ነው እና ያንን እንደው ያለ መገንዘብም አለ። መቼስ እንደዚህ የተፍታታ የተቀናጣ ክርክር የምናደርግበት አይደለም። አሁን የግለሰብ የማነባውን አትንኩብኝ የምንልበት ደረጃ አለመድረሳችን እጅግ ያሳዝነኛል። እኔ እሱ ደረጃም አልደረስንም። ኢቭን መጠየቁም እኮ ነው ነው የሆነ አሁን ይሄ እኔ መብቴ ነው ብሎ የምንከራከርበት እኳ የለንም። አደባባይ ቦታ የለንም። ይሄ ነው ትልቁ ችግር። እና መብት እንደሆነ እንኳን አልታወቀም። ወደ ምንድን ነው ቀጥታ ወንጀል ሲያደርጉት ረተው ወንጀል ነው ብሎ እንኳን የሚጠየቅበት ቦታ የለም። ያው እንዳሻቸው ኢትዮጵያ ውስጥ ብዙ አይነት አፈናና አምባገነን ስርዓቶች አይተናል። ኢህአዲግ ወደ ላቀ ደረጃ አሸጋግሮታል። ይህንን አምባገነን መልካም ሉላ ሁለት ነገሮች ልጨምር እንደው እዚህ ላይ አንደኛው ስለሚያስቅ ነው፣ አንደኛው በጣም ስለሚያሳዝን ነው የምጨምረው። የአስቸኳይ ጊዜ አዋጁ ላይ በዚህ በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ የሚባለው የተያዙ ሰዎችን የተሃድሶ እርምጃ ወስዶ ሊለቃቸው ይችላል ይላል። እና የተሐድሶ እርምጃ ምንድን ነው? ጠበል ነው፣ ግርፋት፣ ቶርቸር ነው። የሚያሳዝን ገጽታም ቢኖረው ግን በጣም ያስቃል። በአዋጅ ነው እንግዲህ ያው። እና አንድ የያዘህ የፖሊስ ወይም የጦር ሰራዊት አካል ገርፎ ሊለቅህ ይችላል እና ሪፖርት ሲያደርግ ተይዞ ነበር ተሐድሶ ተደርጎለት ተለቋል ብሎ ነው ሪፖርት የሚያደርገው። ምክንያቱም ታሀብት እዚህ ውስጥ ትርጉም አልተሰጠው። ይሄንን ልቶ ሁለተኛው ብዙ ጊዜ የአሜሪካ ድምጽ ሬዲዮ ብዙ ቃላትን ወደ ወደ አማርኛ የአማርኛው ፕሮግራም ወደ አማርኛ፣ ሌሎቹም ቋንቋዎች ወደ ራሳቸው ቋንቋዎች ለመሰርጎም ጥረት የማድረግ ፖሊሲ ስላላችሁ በጣም ጥሩና የማከብረው ፖሊሲ ነው። ይሄንን ኮማንድ ፖስት የሚል ያመጡትን እንትን ባትጠቀሙበት። እንደውም ኮማንድ ፖስት ሴክሬታሪያት ሁሉ ብለዋል። አሁን መግለጫዎቹንም ገብተ ማየት ትችላለን እና ኮማንድ ፖስት ማለት የእዝ ጣቢያ ወይም የእዝ መምሪያ ማለት ነው። በአማርኛ ወይም ኢትዮጵያ ውስጥ ሰማንያ ምናምን አይነት ቋንቋ አለ። ለምን ከነዛ ቋንቋዎች አይመጣም? እና ባዕድ የሆነ ከህዝብ በጣም የራቁ ሰዎች መሆናቸውን አንዱ የሚያሳየኝ ይሄ ነው። እና እንደው ባትጠቀሙበት እናንተም ይሄንን ስያሜ ምንም ለመስማማቱ ፈጥናለሁ። ባዕድ ቃላትን እንደውም የሚያደናግሩ ትክክለኛ መሰረት የሌላቸው ካላቸውም ሌላ ሰው በግልጽ አዋጅን ያህል ነገር አውጥተ ሰው በመጨረሻው ግልጽ መንገድ እንዲረዳው የምትፈልገውን ነገር የሚያደናግር ቃል መጠቀም ባዕድነቱን ለምን እንደሚፈለግ በማይገባን በሌሎች ብዙ ነገሮች ላይ እንደሚደረገው መጣጣኝ ወይም የተሻለ አማርኛ ቃል ያላቸውን ሳይቀር በእንግሊዝኛ በግድ ጥረን የምናደርግበት ሁኔታ ባለፉት በርካታ ዓመታት የታየ ነው። ይህም አንዱ ነው ብለን መስማማት እንችላለን። ያለ ጥርጥር ይሄንን በዚህ መንገድ በማየት አለመረዳት የሚቻል አይመስለኝም። መስፍን፣ አመሰግናለሁ። ውይይቱ ይቀጥላል። ድህረ የአስቸኳይ ጊዜ አዋጅና የመገናኛ ብዙኃን እንዲሁም የዜጎች መሰረታዊ የንግግር መብቶችን አያያዝ አስመልክቶ ለመንደርደሪያው ያደረግነው ውይይት ነው። በሌላ ፕሮግራም በቅርቡ መልሰ እንደምናገኛችሁ ተስፋ አድርጋለሁ። በድጋሚ አርጋዋሽ፣ እኔ መስፍን ነጋሽ፣ እግዜር ይስጥልኝ። እናመሰግናለን እኛም አድማጮች እናንተም ተሳተፉ። አሁን በእርግጥ የመጨረሻው የአስቸኳይ ጊዜ ሁኔታው ከታወጀ ወዲህ ወደ ኢትዮጵያ ገብታ አንዳንድ አካባቢዎችን የተመለከተችው የቀድሞዋ የአዲስ አበባ ዘጋቢያችን ማርተ ፋንደር ቮልፍ የተቃዋሚ ፓርቲዎችን መሪዎች ለማነጋገር የመንግስቱን ቃል አቀባይ በሰጡት ጋዜጣዊ መግለጫ ላይ የመሳተፍ የተወሰኑ ነዋይ አፍሳሾችን ሀሳቢ መጠየቅ እድል አግኝታ ነበረ። ሌሎች ርዕሶችንም እንመለካከታለን። ሰለሞን አባተ አወያይቷታል። አመሰግናለሁ አሉላ። ማርተ ፋንደር ቮልፍ እንዳልከው አሁን ያለችው አዲስ አበባ ነው። ላለፉት አራት ወራት ተኩል የሚሆን ጊዜ ከኢትዮጵያ ውጭ ነው እየሰራች ያለችው። ከአውሮፓ ብራስልስ በሚገኘው ቢሮችን ተገኝታ ነው የምትዘግበው። ማርተ ለተወሰኑ ዓመታት የአዲስ አበባ ዘጋቢያችን ሆና ቆይታ ወደዚያው አሁን ወደ ኢትዮጵያ ሰሞኑን ተመልሳለች። ለሰሞኑ ዘገባ ነገሮች ተለዋውጠዋል። አሁን የአስቸኳይ ጊዜ አዋጅ ወደ ተመታባት ኢትዮጵያ ነው የተመለሰችው። አሁን እና ስትመለስ ችግር ገጥሞት የሆነ እንዴ? ማርታ ጠይቂያት ነበረ። ቀድሞም ቢሆን ኢትዮጵያ ውስጥ ለመስራት ፈቃድ ያለኝ ጋዜጠኛ ነበርኩኝ። እናም አሁን መጣሁ ፈቃዴን አደስኩ ወትሮም እንደማደርገው ማለቴ ነው የሆነው ምንም ችግር አልገጠመኝም ይሁን እንጂ ማርታ ከአዲስ አበባ ወጣ ብላ ወደ አርሲ ዞን ተጉዛ ለመዘገብ ስትጠይቅ ለራስሽ ደህንነት ነው በሚል ወረቀት መያዝ እንዳለባት እንደተነገራትና በዚያ መሰረትም ከአዲስ አበባ በስተደቡብ ወጣ ብላ በተቃውሞ እንቅስቃሴ ውስጥ የደረሱ ጉዳቶችን ለመመልከት መሞከሯን ነግራኛለች ትናንትና ከሶደሬ 40 ኪሎ ሜትር ወጣ ብሎ ወደሚገኝ አካባቢ ሄጄ ነበር። እዚያ በተቃዋሚዎቹ የወደሙና የተቃጠሉ ብዙ የውጭ ነዋይ አፍሳሾች ኩባንያዎች አሉ። እናም በመኪና ነበር የሄድኩት። መንገዶቹና አካባቢዎቹ ጸጥታ የሰፈነባቸው ነበሩ። እንግዲህ በዛ አካባቢ ሄዳ ጉዳት የደረሰባቸውን ኩባንያዎች አይታለች። ወታደሮችም የጸጥታ ሰዎችም እንዳሉባቸው ነግራኛለች። ማርታ፣ ሰዓታችን ለዛሬ በጣም ተጣበበ እንጂ ሰፋ ያለ ንግግር ነበር ያደረግነው። እንግዲህ ከተቃዋሚ መሪዎች ጋር ያደረገችውን በሶማሊያ ጉዳይ ከግብፅ ጋርም የተያያዙ ጉዳዮችን አንስተናል። ሰሞኑን ሰፋ ያለ ዘገባ ይዤላችሁ መለሳለሁ። አርብ ምሽት ዝግጅታችንን በዚሁ አበቃ። አድማጮች፣ ነገ እንገናኝ። የትግርኛው ስርጭት ይቀጥላል።